የዛሬው የጤና ዝግጅት በኢትዮጵያ ጸረ ኢቦላ ስራዎች ላይ የሚያተኩር ነው። ኢትዮጵያ ውስጥ ከኢቦላ ጋር የተያያዙ አጋጣሚዎች ተከስተው ይሆን? የዝግጁነቱ ሁኔታስ ምን ይመስላል? የዘማች የሕክምና ባለሙያዎቹስ ሁኔታ ብሔራዊውን ጸረ ኢቦላ ስራ የሚያስተባብረው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዲሬክተር አቶ አቤል የሻነ ዛሬ ማምሻውን ለቪኦኤ መግለጫ ሰጥተዋል። ሰሎሞን አባተ ነው ያነጋገራቸው። የዛሬ ሁኔታ ምን እንደሚመስል ይናገራሉ። አቶ አቤል ዛሬ ባለንበት ሁኔታ አዲስ ነገር ከዚህ ቀደም ከሰጠነው መረጃ ውጪ የተለየ የለም። ማለት እስካሁን ድረስ ባለው ሁኔታ የተጠረጠረም ሆነ የታወቀ ነገር የለም። ምንም ነገር እስካሁን ያጋጠመን የለም። ያም ሆኖ ግን እሱ ስለሌለ ተብሎ ዝም ተብሎ አልተቀመጠም። አሁን ያው ከዚህ ቀደም ለመግለጽ እንደሞከርኩት በአብዛኛው ይሄ በሽታ በመከላከል ዙሪያ ምት በምሰራው ስራ ልትቆጣጠር የምትችለው እንደመሆኑ መጠን የተለያዩ የህብረተሰብ ክፍሎችን የመድረስ ወደ ክልሎችም ሁሉንም ክልሎች መረጃ ሊሰጥ የሚችል በየቋንቋውም ተተርጉሞ ፖስተሮች፣ ሮል አፕ ባነሮች፣ በትላልቅ ሆቴሎች፣ በክልል ሆስፒታሎችም እና ጤና ተቋማት፣ በሌሎችም መንግስት ተቋማት እንዲሁ እንዲሰራጭ ተብሎ አሁን በብዛት እሱን አሳትመን ወደየክልሉ ለማሰራጨት በዝግጅት ላይ ነን። ተጨማሪ ማለት ነው። ተጨማሪ ማለት ነው። ተጨማሪ ማለት ነው። በስፋት ሁሉም ጋር መድረስ ስላለበት እነዚህ ለሁሉም ክልሎች በየቋንቋቸውም ጭምር ተተርጉሞ እንዲደርስና ማህበረሰቡን የማንቃት እና የማሳወቅ ስራ አሁንም ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። ምን ያህል ሰው እንሸፍናለን ብላችሁ ታስባላችሁ ለዚህ? በአብዛኛው ይሄ ነገር ቢከሰት ይሆናል ተብሎ የሚታሰበው ከተሞች አካባቢ ነው እንግዲህ እና በአብዛኛው የሰው ዝውውር በብዛት የሚታይባቸው ቦታዎች፣ የጤና ተቋማት በብዛት ያሉባቸው ቦታዎች። የጤና ተቋማት እንግዲህ እንደምታውቀው አሁን በሀገራችን እስከ መጨረሻው የቀበሌ መንደር ድረስ የጤና ኤክስቴንሽን ሰራተኞች ያሉበት ሁኔታ ነው ያለው እና እነሱ ባሉበት ሁሉ ይሄ መረጃ ደርሶ ማህበረሰቡ በቂ ግንዛቤ እንዲያገኝ የማድረግ ስራ ነው እንዲሰራ የሚታሰበው የዚህ የጤና ኤክስቴንሽን ሰራተኞችን በመጠቀም ማለት ነው እና በአብዛኛው ሁሉንም ማህበረሰብ ለመድረስ ይቻላል። እኛ የአሳተምነውን ያህል አድርሰን ክልሎቹ ደግሞ የአንሳል የሚሉት እና ተጨማሪ የሚያስፈልጋቸው አቅም ቢኖር በየክልላቸው እያባዙ ይህንኑ መረጃ የመስጠት ስራ ይቀጥላል ማለት ነው። ሁለተኛው ሌላው ነገር ያው በኢቦላ ላይ የተለያዩ የጤና ባለሙያዎችን በየክልሉ የማሰልጠኑ ስራ አሁንም እንደቀጠለ ነው። እንደ አስፈላጊነቱ እየታየ አሁን የድንበር አካባቢ መግቢያ ኮሪዶር ናቸው የሚባሉት እንደ ጋምቤላ፣ ደቡብ የመሳሰሉት ላይ ስልጠናዎች እየተሰጡ ነው። አሁንም በባለሙያዎች ይህንን ስለ በሽታው ግንዛቤ የመፍጠሩ ስራ ለሙያተኞቹ የማሰልጥኑ ነገር እየቀጠለ ነው። እዚያ ደግሞ ሄዱና ሌሎችን እንደዚሁ በየክልላቸው ተጨማሪ የሰው ሀይል የማስገንዘብ፣ የማሳወቅ፣ የማስረዳት ስራ እየተሰራ ነው። ስለ ኢቦላ መረጃ ያልደረሰባቸው አካባቢዎች አሉ። እስካሁን ኢቦላ ምን እንደሆነ የማያውቅ ሰው ያለበት ቦታ አለ ኢትዮጵያ ውስጥ? በእርሶ ሰለሞን፣ አሁን ይህ እንዴት ማወቅ ይቻላል? ሊኖር ይችላል ምልኩ ኢትዮጵያዊ መቼም ዘጠና ሚሊዮኑ ያውቃል የዚህ መረጃ አለው ብዬ እርግጠኛ ሆኜ ልነግርህ አልችልም። ምክንያቱም እኛ ያው በጤና ባለሙያዎቹ በአብዛኛው እንዲደርስ እናስተላልፋለን ያንን ማወቅ የምትችለው እንግዲህ ሁሉንም ማህበረሰብ የሚያቅፍ አንድ የራስ ጥናት አድርገህ ስንቱ ሰው በዚህ ደረጃ ግንዛቤ ያለው የሚለውን ነገር ካልሰራህ በስተቀር ቁጥሩ ይሄን ያህል ነው ማለት አይቻልም። ግን በአብዛኛው ማህበረሰብ ላይ ይደርሳል ብዬ ነው ማስበው። ለምን የጤና ተቋማት ባሉበት በተለይ በጤና ኤክስቴንሽን ሰራተኞች አማካኝነት ለሁሉም መረጃው ብሮሹሩና ሌሎች መረጃዎች እየተሰጡ ያሉበት ሁኔታ ነው ያለውና አብዛኛውን ማህበረሰብ ይደርሳል። ጥናትና ምርምርን የመሳሰሉ ስራዎች በኢትዮጵያ የጤና ፖሊሲ ውስጥ የታቀፉ እንደሆነ አውቃለሁኝ። እና በተለይ እንደዚህ አይነት አጣዳፊ ሁኔታ በሚፈጠር ጊዜ እየተከታተሉ የሚያጠኑ ቡድኖች የሉም? አሉ። አሁን ፊልድ ኤፒዲሞሎጂስት የሚባል እንግዲህ አንድ የሙያ መስክ ነው። የመስክ ዳሳ ጥናት ላይ እንደዚህ አይነት ድንገተኛ የህብረተሰብ ጤና አደጋዎች ሲከሰቱ ወይም ይከሰታሉ ተብሎ ሲታሰብ መረጃ የሚያሰባስቡ የመስክ ላይ መረጃዎችን የሚያጠናቅሩ ሙያተኞች አሁን በብዛት አሉ እና እነሱም ከሁሉም ክልሎች ነው የሰለጠኑት። በሁሉም ክልሎች ይሄንን የመከታተልና መረጃ የማሰባሰብ ስራ እየተሰራ ነው ያለው። መረጃውን የማድረስም ማለት ነው ለሰው ምን ያህል ሰው መረጃው ደርሶታል፣ ምን ያህል ሰው ያውቃል፣ ምን ያህል ሰው በግንዛቤ ደረጃ ነው ያለው፣ እሱን እስካሁን ይኸውልህ፣ ሰለሞን፣ እሱን እስካሁን የሰራ ነው አዘውትሮ ወይም ደግሞ በ ከፈትናቸው፣ ናቸው። ነጻ የስልክ መስመሮች የሚደውሉ ሰዎችን የሚጠይቁት ጥያቄ መሰረት ተደርጎ የሚሰራ እሱ ላይ የሚሰራ ጥናት አለ። ከደዋዮቹ ብዛት የሚጠይቁት አብዛኛው ጥያቄ ምንድነው፣ የሰዎቹ ግንዛቤ ምን ላይ ነው የሚያጠነጥነው፣ ምን ያህል ግንዛቤ አላቸው የሚለው ከየተለያዩ ክልሎች የሚደውለውን የህብረተሰብ ደዋይ ብዛት በመውሰድ ምን ያህሉ ምን ያህል ግንዛቤ ያለው ምን ላይ ነው በአብዛኛው መረጃ እየጠየቀ ያለው የሚለው ሲታይ በብዙ ቦታ መረጃው እንደደረሰ ያመለክታል። ግን በቀጥታ ሄዶ የተለያየ ኮሽነር አዘጋጅቶ ከቤት ቤት እየሄድ ሁሉንም ሰራተኛ ወይም ሁሉንም ነዋሪ ሊያካትት በሚችል የመረጃ ሰባሰብ እየተሰራ አይደለም። ናሙና መውሰድ እና መከታተል እሱ አለ እሱ አለ ያው በየቦታው የዚህ የፊልድ ፕሮቶኖሎጂስቶች ወይም የድንገተኛ ህብረተሰብ ጤና አደጋ ክትትል አወጥጥ የሚያደርጉ ሰዎች ሁሉ ሁሉም ክልል አለ። በእነሱ አማካይነት ይህ መረጃ ይሰበሰባል። የኢትዮጵያ ጸረ ኢቦላ ግብረ ኃይል የክትትልና ግምገማ ስርዓቱ ምን ይመስላል? እንግዲህ ክትትልው ከላይ በምክትል ጠቅላይ ሚኒስትሩ የሚመራ አብይ ኮሚቴ አለ። በስሩ ደግሞ የተለያየ ስራ ድርሻ ያላቸው ንውሳን ኮሚቴዎች አሉ። እነሱም የየዘርፋቸውን ስራ አሁንም አጠናክረው በመቀጠል ስራው እየተሰራ ነው የሚገኘው። ምን ላይ ደረሰ? እንዴት ሆነ? የሚል ያው ቋሚ ስብሰባዎቻቸውና ሁኔታዎችን የመተንተን የመከታተልና ቀጣይ ስራዎችን የመስራት ሂደት አሁንም እንደቀጠለ ነው። አልተቋረጠም። እሱ የኢቦላ ክትባት በዚህ በያዝነው የአውሮፓውያኑ ወር መጨረሻ አካባቢ በኢትዮጵያም ቢሆን ወደዛው ጠጋ ሲል ማለት ነው ይጀመራል። ላይቤሪያ ውስጥ በተለይ ተብሎ እየታሰበ ነው ያለው። ይህንን ክትባት ወደ ኢትዮጵያ የማስገባት ሀሳብ አለ። በቅርበት የሚታወቅ ነገር አለ። ስለዚህ እንግዲህ እንደነዚህ አይነት ነገሮች የሚወስኑት ሂደቱ ነው። በአብዛኛው ዓለምም አፍሪካም ለመስራት እያሰበ ያለውና የተጠናከ የመከላከልና የመቆጣጠር ስራ እንዲሰራ የሚጠበቀው አሁን በሽታ የተከሰተባቸው በተለይ ሶስቱ ሀገሮች ላይቤሪያ ሴራሊዮንና ጊኒ ላይ እዛው የማቆየትና እዛ የማስቀረት ነገር ነው እንጂ ይሄ ከክትባት በኋላ ወይም በሽታው ከዛ ቁጥር ውጭ ሆኖ ሌሎችንም ሀገሮች በሚያተራምስበት ሁኔታ ላይ ክትባት እየሰጠን ለማዳን እንሞክራለን የሚለው አዋጭም አይሆንም። አዋጭው ነገር በሽታው ሳይመጣ በሽታውን ለመከላከል የሚሰሩ ስራዎችን መስራት ነው። ይሄ ደግሞ እኛም ሳይሆን የተባበሩት መንግስታትም የዓለም ጤና ጥበቃ ድርጅትም ዋና ዓላማ አድርጎ እየሰራ ያለውና እንደምታስታውሰው ከተለያዩ ሀገሮች በተለያየ ዘርፍ የጤና ሙያተኞች እያሰባሰበ በእነዚህ ሶስት ሀገራት የሙያተኛ የተደረገ እየተደረገ እዛ ያለውን ነገር ለመቅረፍና ብሎም ለመቆጣጠር እስከ መጨረሻውም ለማጥፋት እንግዲህ እዛ ነው ዘመቻ ያለው እና ትልቁ መከላከል እዛ ላይ ቢሰራ ነው የሚመረጠው። እስቲ ወደ ኢትዮጵያውያኑ ሐኪሞችና የሕክምና ባለሙያዎች ልመለስ እና በቅርብ ተከታተሏቸዋላችሁ ምዕራብ አፍሪካ ያሉትን እነሱ እዚያ እንግዲህ ስልጠና ባለፈው አስራ አምስት ቀን እየወሰዱ ነበረ። እንግዲህ ከዚህ በኋላ ስምሪታቸውን በሚመለከት በየሙያቸው እንደየሙያቸው ሊሰማሩ የሚችሉበትን ስምሪት የሚያስፈጽመው በየሀገሮቹ ያሉት ይህንን ጉዳይ የሚከታተሉ ኮሚቴዎች አሉ። እነሱ ናቸው እንግዲህ የሚሆኑት። የአፍሪካ ሕብረትም የተባበሩት መንግስታትም ያሉበት የስምሪት ኃይል አለ። በዚያ በኩል ነው የሚከናወነው። እንግዲህ የኢትዮጵያው ግብረ ኃይል ከእነሱ ጋር የሚገናኝበት አሰራር አለው፣ አለ እዛ ከየሀገሩ የሄዱትን እንዲህ አይነት ሙያተኞች የሚያስተባብር ኃይል አለ። እንደየ ተፈላጊ የሙያ ዘርፋቸው በየሚፈለጉበት ቦታ የሚያሰማራው ሌላ ኃይል ነው ያለው። ምለው በኢትዮጵያ ደረጃ እነሱ ያሉበትን አሁን ያሉበትን ሁኔታ የሚከታተል ድንገት አንድ ሰው ከመሃላቸው የጤና አለመስተካከል መስተካከል ቢገጥመው እሱ አለ። እሱ እስካሁን የገጠመ የለም እንጂ እንደሱ ቢኖር ሪፖርት የሚደረግበት ምን ሁኔታ ላይ እንዳለ፣ ምን አይነት እገዛ እየተደረገለት እንደሆነ ይህንን የማወቅ መረጃ የመለዋወጥ ትስስሩ አለ። ግን እስካሁን በዚህ ሁኔታ ምንም ነገር ስለሌለ እንዲህ ነው ተብሎ የመጣ ነገር የለም። እሺ፣ አቶ አቤሌሻነህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር ለተለመደው ፈጣንና ቀልጣፋ አስተያየቱ እና መብራሪያው በጣም አመሰግናለሁኝ። በአድማጮቻችን ስም እኔም አመሰግናለሁ ሰለሞን። ይሄ ይሄ ይሄው መረጃ ለህብረተሰቡ የማድረስ ጥረትህ አሁንም እንዲቀጥል አደራ ነው ብለው እግዜር ይስጥልኝ።